The Voice of America. በምዕራብ ወለጋ ዞን ጉሊሶ ወረዳ ውስጥ የኦሮሞ ነጻነት ሸማቂዎች ወይም የኦነግ ሸኔ ታጣቂዎች በፈጸሙት ማንነትን መሰረት ያደረገ ጥቃት ቁጥራቸው በውል ያልታወቀ ንጹሐን ዜጎች መገደላቸውን ከጥቃቱ ያመለጡ የዓይን እማኞች ተናግረዋል። ማንነትን መሰረት ባደረገው ጥቃት ማዘናቸውን የገለጹት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መንግስት ሁሉንም አይነት አማራጮች ተጠቅሞ ችግሩን ይነቅለዋል ብለዋል። የኢትዮጵያ ጠላቶች ወይ እኛ እንገዛለን ወይ ሀገር አትኖርም ብለው ተነስተዋል ሲሉም ጠቅላይ ሚኒስትሩ አክለዋል። የኦሮሚያ ክልል ፕሬዝደንት ሽመልስ አብዲሳ ባወጡት መግለጫ በኦነግ ሸኔና በወያኔ የጥፋትና የሽብር ሴራ ኢትዮጵያ አትፈርስም ብለዋል። በጥቃቱ የሞቱት ሰዎች ቁጥር ግን በመንግስት በወጡ መግለጫዎች አልተጠቀሱም። ናኮር መልካ ተጨማሪ ልኳል። በምዕራብ ወለጋ ዞን ጉሊሶ ወረዳ ጋዋ ጋንቃ ተብሎ በሚጠራ ቀበሌ ውስጥ የኦሮሞ ነጻነት ሸማቂዎች ንጹሐን ዜጎችን መግደላቸውን በዓይን እማኝነት ካስረዱ አንዱ አባታቸው እንደተገደሉባቸው የገለጹት አቶ ውድ ነበላይ የተባሉ ነዋሪ ናቸው። ያው በጉሊሶ ወረዳ ጋዋ ማለት ነው። ሰላሳ አምስት ሬሳ ተቆጥሯል። የጠፉም አሉ። ውሃም የወሰዳቸው አሉ። እነዚህ አሁን ያው ላሉት እየተቆመጡም አሉ እየቆሰሉም አሉ። እንደዛ ሆነው ያው ዛሬ ግድ የተረፉት በየበረሃ ተሸሽገው የተቀመጡት ያው ኃይል አሁን ዛሬ ደርሶላቸው ማለት ነው። ዛሬ እነሱን ወደ መጠለያ ቦታ እና ወደ ከተማ ቦታ እያስጠጓቸው ነው። ሬሳውን ደግሞ በአምቡላንስ እየሰበሰቡ ነው። መከላከያ ተመድቦ ሲኖር ነበር። ከአመት በላይ ሆነ ሆነግነን እያሉ የሚያስተዳድሩ ነበሩ። በስ መከላከያውን ሲያው መከላከያውን ተደብቀው በረሃ ውስጥ ገቡ ከዛ ተደብቀው ሲኖሩ ሲኖር አጋጣሚ ኢንፎርሜሽን ሲያገኙ መከላከያዎች እየሄዱ ሲመጡ ሲይዙም እንደዚህ እያደረጉ የተወሰነ ማጥራት ጀምረው ነበር። እዚያው በረሃ ይቀመጣሉ። መከላከያም ሊያገኛቸው አልቻለም። በቃ ወረዳ እንኳን ራሱ ቢደወልለት ብትችሉ መስለኪያ ብታገኙ ሁሉ ተቀመጡ ምን እናደርጋለን የሚል መስል የሰጠ ወረዳ ካሉ የጉልሽ ታወካይ እንዴት እናንተ ካልደረሳቸው ድርማን አሁን መከራጫው ከመነሳት እነሱ ገቡ፣ ንብረታችን ተዘረፈ፣ ሰውን መግደል ጀመሩ፣ እሪ ህግ ህግ፣ ያለሽ ህግ ድረስልን ምናምን ሲሉ ማለት ነው ወደ ህግ ባለበት ተጋበሉ። እንደዛ ለማድረግ ደግሞ ህግ ቦታ ለመጠጋት ቦታ ቦታዋ በረሃነች። የመኪና መንገድ የላትም። የተፈለገው አካል ሆነ ፈጥኖ አይደርስም። በዛ ያ እዛ በኋላ ገቡ። በቃ ዘንድሮ እናንተን የአማራን ዘር እናጠፋ በቃ ሚለቅ አምጡ፣ ገንዘብ አምጡ፣ ስልክ ስልክን ቀቡ በቃ እንደዛ ያደረጉ ያው እዛ በኋላ ቤት ካጠለው ጀመሩ። ስብሰባ ምናምን አሉና ሰበሰባቸው አንድ ቦታ ቀጥታ። አይዛችሁ ልንመክራችሁ ነው ልን ጥብቃችሁ ነው። ማዛችሁ ምንም ችግር የለም፣ ምናምን እያሉ አካልን ማ ማለት ነው ያን ሲሉት በበረሃ የገባው ሕዝብ ተሰባሰበና አንድ ቦታ እዚያ ላይ ቦምብ ወረወሩ። ከቦምብ የተሳቱትን በመትረየስ ጥይት እያባረሩ ያው ጨረሷቸው እና በጥቅሉ ያው የሚያውቀው ነገር ናቸው አማራ በበረሃ ውስጥ ኑረው ጥቃቱ ሲፈጸም የመንግስት ጸጥታ አስከባሪዎች በስፍራው አልነበሩም ብለዋል አቶ ወድነ። ጥቃቱ ከመፈጸሙ አንድ ቀን አስቀድሞ በአካባቢው ጸጥታ ሲያስከብር የነበረ የአገር መከላከያ ሰራዊት ከጉሊሶ ጋዋ ጋንቃ ቀበሌ ለቆ ወጣ ይላሉ አቶ ወድነ። የመከላከያ ሰራዊቱ ትቷቸው እንዳይሄድ መጠየቃቸውንም ገልጸዋል። ዚያም የልክ ነው እና አራት ሰዓት አካባቢ ላይ መከላከያው ተነሳ። ለምንድን ነው የተነሳ መከላከያ ስንጠይቃቸው ለምን እንደሆነ አልገባንም ተባል፣ ተነሳ መረጃ የለንም ምን እናርጋቸዋሉ በቃ። አቶ አየለ ንጉስ የተባሉ ሌላ የአይን እማኝም ትናንት ከሰዓት አስራ አንድ ሰዓት ገደማ በጉሊሶ የተፈጸመው ጥቃት የበርካታ ንጹሐን ዜጎችን ሕይወት መቅጠፉን ነው በአዝ አስደግፈው የገለጹት። ጥቃቱ ማንነት ላይ ያነጣጠረ እንደሆነም ነው የሚያስረዱት። አካባቢው ሰዎች ጭፍጨታ ነው፣ ይዘርተኩ ጭፍጨታ ነው። ዘምን መጀመሪያ መከላከል ከነሱ ወጣ ስምንት ሰዓት አካባቢ ገቡ። እነማን አታካይ ከዛ በኋላ ያው አካባቢ ላይ ያሉት ነው የተወሰነ ሰዎች ወሰዱ። እዛ ከተማ አካባቢ ላይ ሰው የተጠጉት ማለት ነው። አንድ ሁለቱ ፓርቶ ተገኘ፣ አሁን እየተለቀፈላቸው ይገኛል። ከዛ መጨረሻ ደግሞ ሌሎች ጋዋ ጠንቃ የሚባል ቀበሌ ነበረ፣ እዛ ላይ ሄዱ። ያው ህብረተሰቡ እዛ እነዛ እንደሚያደረጉት ይባል ብዙዎች ሽሹ ያው አብዛኛው ቴክኖሎጂዎች ሁሉ ከደካማዎችና ሴቶች ህጻናቶች ባሉበት እነዚህኞቹ ገቦ ገብተው ሰባ ምናምን ነገር ብለው ምክር ነገር ጀምሮ ከዛ መሰረሻ ላይ በቃ በቦምብና በመለጊስ ታግዘው ምንድን ነው ፍላጎታቸው ምን እንደሆነ የሚታወቅ ነገር የለም። ምንም እንደሆነ የምናገው ነገር የለም። ህብረተሰቡ ደግሞ ባንታይ ሰርግም፣ ልቅሰም ባንታይ ይዋዋላል። ገበያም ምንም ችግር የለበትም። ግን በቦታው ምን ያህል ሰዎች ናቸው በዚህ ሁኔታ ህይወታቸው ያለፈው? የቆሰሉ ሰዎችስ? የቆሰሉ አሉ። የእነሱ ጋር ጉዳታቸው አልደረገ። የክልሉ ጸጥታ አስከባሪ በአካባቢው አልነበረም። ይህ ሁሉ ነገር ሲፈጠር አልነበረም። የት ሄደው ነው? በጋዋ ቋንቋ የሚኖሩ የአማራ ተወላጆች በ1977 ዓ.ም በደርግ መንግስት እንዲሰፍሩ የተደረጉ መሆናቸውን የአይንማኞቹ አስታውሰዋል። ከአካባቢው የኦሮሞ ተወላጆች ጋር በደስታና ሐዘን ወቅት አብረው የኖሩ መሆናቸውንም ገልጸዋል። አሁን ቤት ንብረታችንን ጥለን ስንወጣ ያስጠጉንም በአጎራባች ወረዳ ውስጥ ያሉ የኦሮሞ ማህበረሰብ አባላት ናቸው ይላሉ አቶ ወደነ ከዛ ካሉ ማህበረሰብ ጋር ሲያደርግ እንጠራራለን። በሞት ሰው ሲሞት እንቀባበራለን። ይሄዳሉ እነሱ ይደርሳሉ፣ እኛም እንሄዳለን እንደርሳለን። በተለያየ ማህበራዊ ኑሮ አብረን እንኖር ነበር። ሰው አብረን ኑሮ ለምንድን ነው አብረን ኖር እንዲጠባል ነው። ሰርግ እንጠራራለን፣ ሞት እንቀበራለን። ለምንድን ነው ወሎ የምናባሽ ተረጋለች ዚ አገር የለሽ ወጭ ነው በቃ የተፈናቀሉት በአቦ ገንዘብ የሚባሉ ማቀባበር እያደረገ ተቸገርን። ምስር የምለው ራሱ ወደ ዘኑ ወደ ላይ የሚደውል እሱ ነው በቃ። አሁን ቁጥራቸው ምን ያህል ይሆናል የተፈናቀሉ ሰዎች? ጦራት ብዙ ነው። በቃ አሁን ችግር ላይ ነው። ከዛውም ደግሞ ቢያንስ ከሁለት መቶ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባወጡት የሐዘን መግለጫ በኢትዮጵያውያን ላይ እየተፈጸመ ባለው ማንነትን መሰረት ያደረገ ጥቃት ማዘናቸውን ገልጸዋል። ተጠያቂ ያደረጉትም የኢትዮጵያ ጠላቶች ያሏቸውን ኃይሎች ነው። የኢትዮጵያ ጠላቶች ወይ እኛ እንገዛለን ወይ ሀገር አትኖርም ብለው ተነስተዋል። ለዚህም የጥፋት አቅማቸውን ሁሉ እየተጠቀሙ ነው ብለዋል። መንግስት ሁሉንም አይነት አማራጮች ተጠቅሞ የችግሩን ሰንኮፍ ይነቅ እንነክለዋለን ብለዋል። በጥቃቱ ዙሪያ ከጉሊሶ ወረዳም ሆነ ምዕራብ ወለጋ ዞን እንዲሁም ከኦሮሚያ ክልል አመራሮች ስለ ጉዳዩ ለማጣራት በተደጋጋሚ ያደረግነው ሙከራ አልተሳካም። የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ ኦነግ ሸኔ በትናንትና ሁለት በምዕራብ ወለጋ ዞን ጉሊሶ ወረዳ ጋዋ ጋንቃ ቀበሌ ዜጎች ላይ የሽብር ጥቃት በማድረስ በሰው ሕይወትና አካል ላይ ጉዳት አደርሷል ሲሉ መናገራቸውን የኦሮሚያ ኮሚኒኬሽንስ ጉዳዮች ማህበራዊ ድረገጽ አስነብቧል። አቶ ሽመልስ በመግለጫቸው የተፈጸመውን የሽብር ጥቃት አጥብቀው እንደሚያወግዙ አሳውቀው በሽብር ጥቃቱ ውድ ህይወታቸውን ላጡ ወገኖች ሀዘናቸውን ገልጸዋል። በተጨማሪም የኦሮሚያ ኮሚኒኬሽንስ ጉዳዮች ቢሮ በይፋዊ የማህበራዊ ድረገጹ እንዳሰፈረው በኦነግ ሸኔ በትናንትናው ዕለት በምዕራብ ወለጋ ዞን ጉሊሶ ወረዳ ጋዋዋቂና ቀበሌ ጨለማን ተገን በማድረግ በፈጸመው የሽብር ጥቃት ሰላማዊ ዜጎችን ጭካኔ በተሞላበት መንገድ በአንድ ስፍራ ህይወታቸው እንዲያልፍ አድርጓል ሲል አስታውቋል። መግለጫው የስንት ንጹሀን ዜጎች ህይወት እንዳለፈና ጥቃቱ ስላደረሰው የጉዳት መጠን አያትትም። የኦሮሚያ ክልላዊ መንግስት በምዕራብ ወለጋ ዞን ጉሊሶ ወረዳ የሰላማዊ ሰዎችን ህይወት ባጠፋው ኦነግ ሸኔ ላይ እርምጃ ይወስዳል ሲልም ያስጠነቅቃል። የኦነግ ሸኔ ሽፍታ ከህወሀት ጋር በመሻረክ በኦሮሚያ ክልልና በሀገሪቱ ሰላምና መረጋጋት እንዳይኖር ሲሰሩ ቆይቷል ይላል መግለጫው። በተለያዩ ወቅቶች የግጭት አጀንዳዎችን በማዘጋጀት በሚዲያ በማሰራጨት እንዲሁም በህገወጥ መንገድ በገቡ የጦር መሳሪያዎች በጸጥታ ኃይሎች በመንግስት መዋቅር እና በተለያዩ የህብረተሰብ ክፍሎች ላይ የግድያ እርምጃ በመውሰድ ችግሮችን ሲፈጥሩ ቆይቷል ሲል ያትታል መግለጫው። የጥቃቱን አፈጻጸም እና የአይን ማኞችን አስተያየት በተመለከተ ከኦሮሚያ ክልል ባለስልጣናት ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። መንግስት ኦነግሸን የሚላቸው የኦሮሞ ነጻነት ሸማቂዎች ምዕራብ ዞን ቃል አቀባይ ቢሊሱ ማጎታ የጉሊሶውን ጥቃት አልፈጸምንም፣ በንጹዋን ዜጎች ላይ ጥቃት አንፈጽምም ሲሉ አስተባብለዋል። ወራና ፈዲ መታ መታ ቀብሳ ወራነ ን የኦሮሞ ነጻነት ጦር ለህዝቡ ሰላም የሚታገል እንጂ ምንም ያልታጠቁ ዜጎች ላይ ጥቃት የሚፈጽም ጦር አይደለም። እንደሚታወቀው በቀጥታም ሆነ በተዘዋዋሪ በሀገር ውስጥ እየተንቀሳቀሰ ያለው የመንግስት ወታደር በተለይ መንግስት አሸባሪ የሚለውን ስም የኦሮሞ ነፃነት ሸማቂ ላይ ለመለጠፍ የታቀደ ሴራ ነው እንጂ ጦራችን የማንንም ዜጋ መብት ለመጉዳት አላማ የለውም፣ አያደርግምም፣ አድርጎትም አያውቅም። በኦሮሞ ውስጥ ለሚኖሩ ለሁሉም የአገሪቱ ዜጎች የኦሮሞ ነጻነት ታጣቂ ለኦሮሞ ህዝብ እንደሚያደርገው ሁሉ ይታገልለታል፣ ያኖረዋል፣ ያግዘዋል። ከዚህ ውጭ ግን እንደዚህ ያለ እርምጃ አይወስድም። መንግስት ህዝቡ የኦሮሞ ነጻነት ሸማቂን እንዲጠላ ዊግ ገዝቶ ሌሎች ሰዎች እንዲሰሩት አድርጎ ወደ ገጠር አሰማርቶ እንደዚህ ያለውን የዘር ጭፍጨፋ ግድያም ሆነ ዘረፋ ያካሂዳል። ይሄ ደግሞ የኦሮሞ ነጻነት ሸማቂን ስም ለማጠልሸት የሚደረግ ሴራ ነው። ይሁን እንጂ መንግስት በመግለጫው የኦነግ ሸኔ ሽፍታ እስካሁን በፈጸማቸው የሽብር ተግባራት በርካታ ቤተሰቦች ተበትነዋል፣ ህጻናትን ያለ አባትና እናት አስቀርተዋል ያለው መግለጫው የህዝቡና የግለሰቦች ሀብትም እንዲጠፋ አድርገዋል ሲል ይገልጻል። መንግስት ኦነግ ሸኔ በማለት የሚጠራው ይህ ሸማቂ ቡድን ባለፈው ሶስት ዓመት በኢትዮጵያ የተደረገውን የመንግስት ለውጥ ተከትሎ በሰላም ለመታገል ወደ አገር ከገባው የኦሮሞ ነጻነት ግንባር በመገንጠል የኦሮሞ ህዝብ ጥያቄን አልተመ አልመለሰም በማለት በትጥቅ ትግሉ እንደሚቀጥል ማሳወቁ ይታወሳል። በመንግስት ጸጥታ አስከባሪዎችና በሸማቂዎቹ መካከል በሚፈጠረው ግጭትም በህብረተሰቡ ዘንድ ስጋት መፈጠሩንና የንጹሃን ዜጎች ህይወትም ሲያልፍ እንደነበር ሲዘገብ ቆይቷል። ለአሜሪካ ድምፅ ናኮር መልካ ካምቦ